የኢትዮጵያን የዴሞክራሲያዊ ስርዓት ለመደገፍ ለማሻሻል ያለመ የሚል በአንቀጹ ላይ ርዕስ የተሰጠው ውሳኔ አንድ መቶ ሀያ ስምንት ነው። የኢትዮጵያ መንግስት ይህንን ረቂቅ ህግ አጥብቆ ይቃወመዋል። መልካም አስተዳደርና ዴሞክራሲን ለማስፈን ያለመን ህግ ለምንድን ነው የምትቃወሙት? ምን ይጎዳቸዋል? እናንተ በመጀመሪያ ቪኦኤም ሆነ ሌሎች መገናኛ ብዙኃን መመለስ ያለባቸው እሱን ነው። የኢትዮጵያ መንግስት ለዲሞክራሲ ስርአት ግንባታ መጠናከር ለሰብአዊ መብት መከበር የሚደረጉ የትኛዎችንም ጥረቶች አይቃወምም። ዋናው ጉዳይ ይሄ የውሳኔ ሀሳብ ሁለት መሰረታዊ ስህተቶች አሉት፣ ግድፈቶች አሉት። አንደኛው መሬት ላይ ያለውን ሀቅ አያገናዝብም። ለምሳሌ ስለ አስቸኳይ ጊዜ አዋጅ መነሳት አለመነሳት ያነሳል። ሲጀመር የዚህ አስቸኳይ ጊዜ አዋጅ መኖር አለመኖር የኢትዮጵያ ህዝብና መንግስት ውሳኔ ነው። እሱ እንዳለ ሆኖ ይሄ የአስቸኳይ ጊዜ አዋጅ ከተነሳ የቆየ ጉዳይ ነው። እንደ አዲስ የሚያነሳበት ምንም ምክንያት ሊኖር አይገባም። ሁለተኛ፣ ቀደም ሲል እኔ ማንት ብለ አንሳት እንደሞከር ነው መንግስት ከተቃዋሚ ፓርቲዎች ላይ በተወሰነ ደረጃ የጀመረው ምክክር አለ እሱን እንኳን እውቅና ለመስጠት ግንዛቤ ለመያዝ የሚሞክርም አይደለም እና አንተ እንደ ገለጽከው የኢትዮጵያ ዴሞክራሲ ስርዓት ለመደገፍ የወጣ ነው ብሎ ለመቀበል ያዳግታል። ትልቁ ነገር ግን እናንተም ስትዘግቡት የምታሳስቱት ጉዳይ ይሄ የውሳኔ ሀሳብ በኢትዮጵያና አሜሪካ ግንኙነት የተለየ ተአምር የሚፈጥር አድርጎ የማቅረብ ዝንባሌ ያለ እሱ የተሳሳተ ነው። ይሄ ውሳኔ ሀሳብ በኢትዮጵያና አሜሪካ ግንኙነት ላይ የሚያመጣው ለውጥ የለም። ምክንያቱም የአሜሪካ ኮንግረስ ከሚያወጣቸው ውሳኔዎች አንዱ ቀላል የውሳኔ ሀሳብ የሚባለው ወይም በእንግሊዝኛው ሲምፕል ሪዞሉሽንስ የሚለው ነው። እሱ የኮንግረስ አባላቱን መደበኛ የሆነ አስተሳሰብ፣ የግል አመለካከት እና ሪኮመንዴሽንስ ብቻ የሚያሳይ ነው። የኮንግረስ አባላቱ ብቻ ውሳኔ ነው። ይሄ የአሜሪካ አስተዳደር የሚያውቁም ጉዳይም አይደለም። በዛሬ ውሏችን በአጋጣሚ ከኮንግረስም የሴኔትም አንዳንድ አባላት ጋር ስነ መወያየት እድል ነበረን። በኛ በኩል የትም የሚደርስ የውሳኔ ሀሳብ አይደለም። ሌላኛው እዚህ ላይ ግን ወደ ሌላ ነጥብ ከመሄድ በፊት የእኛን ዘገባም ያው መቼም ተሳስቷል ስላሉ እኔ የአሜሪካ ድምጽንም ወክየም ቃሌ ማቀበል ኃላፊነት አልተሰጠኝም፣ ጥያቄ መጠየቅ ነው። ነገር ግን እኔ በዩናይትድ ስቴትስ ኮንግረስም ሰርቻለሁኝ ና በኮንግረስ ውስጥ የሚያልፉ ውሳኔዎች መንግስቱ በሚያቀርበው በጀት ውስጥ እንዴት በጀቱ በየትኞቹ የመንግስት መስሪያ ቤቶች እንደሚያልፍ የሚወስኑት የሕዝብ ወኪሎች ስለሆኑ የዩናይትድ ስቴትስ መንግስት ብቻውን በጀት ይዞ በጀቱን የሚያጸድቅበት ሁኔታ የለም። የእናንተም መንግስት ቢሆን በጀታችሁን ሚኒስትሮች ሄደው ፓርላማ አጸድቀው ነው። በእርግጥ ልዩነቱ እዚህ የተቃዋሚ ፓርቲዎች መኖራቸው ነው። እንዴም መሰለህ አሁን ትልቁ ነገር የአሜሪካ ኮንግረስ አባላት የውሳኔ ሀሳብ ባያወጡ ነው ዜና የሚሆነው በአመት ውስጥ በአማካይ ከሰባት ሺ እስከ ስምንት ሺ የውሳኔ ሀሳቦችን ያወጣሉ። በጣም ቀያጅ የሆነው ማዕቀብ ሊሆን የሚችለው ቢል ቢሆን ነው። ይህን ያህል ዋጋ ባይኖረው በሳምንት እናንተም አንድ መቶ ሀምሳ ሺህ ዶላርስ እየከፈላችሁ ሎቤስ ቀጥራቸው አትሰሩም ነበር። አንድ መቶ ሀምሳ ሺህ ብር አሜሪካ ውስጥ አብዛኛው ስራ የሚሰራው አንተም እንደምታውቀው በሎቢስቶች በቲንክ ታንክስ፣ መገናኛ ብዙሀን ነው። እንደ ትልቅ ነገር መወሰድ የለበትም። ቁም ነገሩ የኢትዮጵያ መንግስት ለዚህ ብሎ የከፈለው ጉዳይም የለውም። ወደ መነሻው ስመጣልህ የአሜሪካ ኮንግረስ የውሳኔ ሀሳብ ባያመጣ ነው ለቪኦኤም ለየትኛውም የመገናኛ ብዙሀን ዜና መሆን የነበረበት። በአማካይ ከሰባት ሺህ እስከ ስምንት ሺህ የውሳኔ ሀሳቦች ይወጣሉ በየአመቱ አዎ ኢትዮጵያን የሚመለከተው ግን አሁን ይሄ አንድ ነው ያለው። ለዛ ነው እየተነጋገር ነው። የውሳኔ ሀሳቦች ሲወጡ አሜሪካ ከየትኛውም ወገን ጋር ያላትን በጎ ወይም አሉታዊ ግንኙነት አያሳይም። በእናንተ በኩል ሪፖርት የሚደረገው እንደዛ ነው። ይሄ ስተት ነው። አድማጮች ያላቸውን የመረጃ ክፍተት በማይገባ ሁኔታ መጠቀም ነው። ክሪስቶፈር ስሚት ያሉትን በወስድ መስታወት ነው በአሜሪካ ኮንግረስ ውስጥ እናንተን እንደዚህ ነው የምናያችሁ ብሎ የማለት ነው። ይሄን ውሳኔ ሀሳብ ሎቢስቶች ሊያቀርቡ ይችላሉ። የኮንግረስ አባል ሊያቀርቡ ይችላል። ቲንክ ታንኮች ሊያቀርቡ ይችላሉ። የካቢኔ አባላቶች ሊያቀርቡ ይችላሉ። ፕሬዚዳንቱ ሊያቀርቡ ይችላሉ። እሱ አሰራሩ እንደዛ ነው። ግን የዩናይትድ ስቴትስ ህዝብ ተወካዮች የሚያቀርቡት ሪፖርት ስለሆነ ስህተት ነው። ወደ ዋናው ነጥብ ስንመጣ ይሄ ውሳኔ ሀሳብ መሬት ላይ ያለውን ሀቅ አያሳይም። እንደ ጋዜጠኛ እሱ መፈተሽ ነበረባቸው። የውሳኔ ሀሳቡ አነጋግረናል የአስቸኳይ ጊዜ አዋጁ ይነሳል። የአስቸኳይ ጊዜ አዋጁ ከተነሳ ስንት ጊዜው ለውሳኔ በሚቀርብ ጊዜ እንግዲህ ማርካፕ የሚባል አለ። ማርካፕ ማለት ውሳኔ ሀሳቡ ላይ የሚለዋወጡ ቃላቶች ካሉ እነኛ ቃላቶች ተቀይረው የሚወጣ አረፍተ ነገር የተሻሻለ ነገር ካለ አሁን የኢትዮጵያ መንግስት ህጉ ሲወጣ፣ ስለዚህ ይሄንን ይሄ ቢወጣ ይሄ ቢወጣ ከዛ የቀረውን ትቀበላላችሁ። ህጉ ሲወጣ ለምሳሌ አስር ገጽ አካኝ ነበረ አለ መጀመሪያ ሲቀርብ ወደዛ ገደማ ነው። አሁን ተቀናንሶ ተቀናንሶ ወደ አራት ገጽ አካባቢ ይመጣል። እኛ የምናውረው ስለ ገጽ ብዛትና መጨመር ወደ ዋናው ነጥብ እየመጡ ስላልሆነ አቶ መለስ ገጽ ቆጠራ ያገባን፣ ዘገባው የዩናይትድ ስቴትስ መንግስት እንዴት እንደሚሰራ ወደ ዋናው ነጥብ ስመጣ የአሜሪካ ኮንግረስ በአውሮፓ ህብረት ላይ ያወጣው የውሳኔ ሀሳብ አለ። የአውሮፓ ህብረትና አሜሪካ በጣም ጠንካራ ግንኙነት አላቸው። ሄኖክ የአውሮፓ ህብረት ከአንድ የመካከለኛው ምስራቅ ቡድን ጋ ያለው ግንኙነትን በተመለከተ የተወሰኑ የኮንግረስ አባላት ደስተኛ ባለመሆናቸው ይሄ መታረም አለበት ብሎ ያወጡት የውሳኔ ሀሳብ ነው። የውሳኔ ሀሳብ የተለየ ትርጉም ነው። በእናንተ የሚቀርበው ነው። ቦብ ዶል ለተባሉ አስራ ዘጠኝ ሰማኒያዎቹ ውስጥ በጣም ጠንካራ የሪፐብሊካን ፓርቲ አባል ለነበሩ ሰው ሜዳሊያ ሽልማት እንስጥ በሚል የውሳኔ ሀሳብ ይወጣል። አዎ ግን ይሄ ሜዳሊያ ጉዳይ አይደለም እኮ የሚነሱ ጥያቄዎች። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በየአመቱ፣ እንግዲህ ከመንግስቱ ጋር ያላችሁን ግንኙነት ቅድም ሲገልጹት ነበር፣ በየአመቱ በሚያወጣው ዘገባ የኢትዮጵያ መንግስት የዜጎቹን መብት ይጥሳል፣ የመናገር ነጻነትን አያስከብርም፣ ብዙ ጋዜጠኞች፣ የምናውቃቸው ጋዜጠኞች ይታሰራሉ፣ በጻፉት ጽሁፍ እስር ቤት ይገባሉ። ይህንን ሁኔታ ዘርዝረው የሚያስቀምጡበት ሁኔታ ነው። እዚህ ውሳኔ አንድ መቶ ሀያ ስምንትም ላይ ተዘርዝረው የተቀመጡ በኦሮሚያ ክልል የጸጥታ ኃይሎች ለፍርድ ሳይቀርቡ ግድያ እየፈጸሙ ነው ይላል። የኢትዮጵያ መንግስት እንከን የለሽ የሰብአዊ መብት አያያዛለኝ ብሎ ተናግሮ ተመጻድቆ አያውቅም። ጉለቶች አሉ። በቅርብ ጊዜ ከተከሰተው ችግር አንጻር እንኳን የኢትዮጵያ ሰብአዊ መብት ኮሚሽን አጣርቶ ጉለት አለባቸው የሚሉትን ለማስቀመጥ ሞክራል። ወደ ውሳኔ ሀሳብ መቶ ሀያ ስምንት እንመለስ። መሬት ላይ ያለውን ሀቅ አያሳየም ነው አንደኛው ስተት። ሁለተኛው ሀቅ አለማሳየት ብቻ ሳይሆን መንግስት የፖለቲካ ምህዳሩ ለማስፋት ከተቃዋሚዎች ጋር ለመነጋገር እየወሰዳቸው ያለውን በጎ እርምጃዎችም ከግምት ውስጥ ለማስገባት ምንም ሲጨነቀ አይታይም። ሶስተኛው ይህንን ውሳኔ ሀሳብ ያቀረቡ ሰዎች በእርግጥም ስለ ኢትዮጵያ የሚጨነቁ ከሆነ መጥቶ ማየት መነጋገር የሚቻልበት እድል ነበር። የሰሚ ሰሚ የቀረበ ሪፖርት ነው። ዞሮ ዞሮ ትልቁ ነገር ይሄ የውሳኔ ሀሳብ በኢትዮጵያና አሜሪካ ግንኙነት ላይ ምንም ተጽዕኖ እንደሌላቸው ይረዳሉ።